ከአንድ አመት በላይ የእስር ጊዜ ያስቆጠሩት ስድስት ጦማርያንና ሦስት ጋዜጠኞች ዛሬ ፍርድ ቤት ቀርበው ነበር። ተቋርጦ የነበረው የምስክር መስማት ሂደትም ከአንድ ወር ከአስራ አምስት ቀን በኋላ መሰማት ቀጥሏል። የእነዚህ ወጣት ጦማርያንና ጋዜጠኞች ጠበቃ አቶ አማሀ መኮንን የችሎት ውሎ እንዴት እንደነበር ለአዲስ አበባው ዘጋቢያችን መለስካቸው አማሀ ገልጸውለታል። አቶ አማሀ እንዴት ዋሉ? እግዚአብሔር ይመስገን። ሰላም፣ ሰላም ዋላችሁ። ዛሬ ዘጠኙ ጦማሪና ጋዜጠኞች ጉዳይ እንደገና ተጀምሯል። እንዴት ነበረ ዛሬ የችሎቱ አካሄድ? ጉዳዩ መሰማት የቀጠለው ከወር ከ አስራ አምስት ቀን አካባቢ በኋላ ነው። ዛሬም የቀጠለው አቃቤ ሕግ ቀሩኝ ያላቸውን ምስክሮች በማሰማት እና ኤግዚቢትነት ይዣቸው አለው ያላቸውን ሲዲዎች፣ እና ላፕቶፖች፣ ሞባይል ስልኮች እንዲህ በመሳሰሉ ከነሱ ጋር እነሱን ለማቅረብ እና ከነሱ ጋር በተያያዘ ምስክርነት ለማሰማት በሚል ነው። ነገር ግን ዛሬ ያው አቃቤ ሕግ ቀሩኝ ካላቸው አስራ ሁለት አስራ ሶስት አካባቢ ምስክሮች ውስጥ ዛሬ ማቅረብ የቻለው ሶስት ምስክር ብቻ ነው። አንደኛው ምስክር በኤዶም ካሳዬ ላይ መሰክራለው ብሎ የቀረበ ነው። ሌላኛው በናት ላይ ላይ መሰክራለው ብሎ የቀረበ ነው። አንዱ ደግሞ በተስፋ አለም ላይ እመሰክረዋለኝ ብሎ ነው የቀረበው እና ሶስቱም ደግሞ ያው እንደ ቀድሞቹ ምስክሮች ታዛቢ ናቸው። ከተከሳሾቹ እጅ እነዚህም ላፕቶፖች፣ ሞባይሎች፣ ሲዲዎች ሲያዙ አይቻለው በሚል ነው። ከናትናኤል ጋር ደግሞ እንደዚሁ ከቢሮ ዶክመንቶችና ሲዲ ሲያዝ አይቻለው በሚል የቀረቡ ናቸው። በዚሁ መሰረት ምስክርነታቸው ተሰምቷል። ሌላው ሲዲው እንዲቀርብ ተብሎ ነበረ። ሲዲውን ጠዋት ማቅረብ አልቻለም። አቃቤ ከሰዓት አሉኝ ያላቸውን ሲዲዎች አቅርቧል። እነዚህ ሲዲዎች እንግዲህ ምንድን ነው ሲባል አቃቤ ሕግ አሁን ደግሞ እያለ ያለው ከቀረቡት ከተቆጠሩት አስራ ሁለት ሲዲዎች ውስጥ ሁለቱ ወይም ሶስቱ ብቻ ናቸው የምስልና የድምፅ ያላቸው ሌሎቹ ግን በሰነድ ማስረጃነት ለተከሳሾች አስቀድሞ የተሰጡት ማስረጃዎች በሶፍት ኮፒ የያዙ ናቸው የሚል ነገር ነው። ፍርድ ቤቱ ይህንን እንዲለይ አቅል አቃቤ ሕግ እድል ሰጥቶታል፣ ግን መለየት አልቻለም። መጨረሻ ለማንኛውም ሶስቱ ምስክሮች ከተሰሙ በኋላ አቃቤ ህግ ምን ምን እንደሚደረግ እንደሚያሳስብ ሲጠየቅ አሁንም ቀሩኝ የሚሉኝ ምስክሮች ስላሉ እነሱን ፖሊስ አፈላልጌ አቀርባለሁ ስላለ እንዲያቀርብ፣ ያቀርብ፣ ሌላ ቀጠሮ ይሰጥ የሚል ነው። እኛ በዚህ ላይ ተቃውሞ መልስ አልሰጣችሁም ወይም ጥያቄ አልጠየቃችሁም? የደንበኞቻችሁን መብት ለማስጠበቅ በቀረቡት ምስክሮች ላይ የመስቀለኛ ጥያቄ በሰፊ የመስቀለኛ ጥያቄ ተነስቷል። ዋናው ነጥብ የነበረው በእርግጥ በተለይ ከተከሳሾች ተያዙ የተባሉ ላፕቶፖች፣ ሲዲዎች በእርግጥ ከነሱ የተያያዙ ለመሆኑ እንዲያረጋግጡ ነበረ፣ ግን አንደኛ ለምሳሌ ከኤዶም ካሳዬ ሲዲ ተይዟል ተብሎ ነበረ። ነገር ግን ከተያዙት ሲዲዎች ውስጥ የትኛው ነው የኤዶም ካሳዬ እንዲለይ ተብሎ ምስክሮቹ ምስክሩ ይህን መለየት አልቻለም። እንደዚሁ በተመሳሳይ ላፕቶፕም ከ ከሄዶም ካሳይ ተይዟል ይሄን አይቻለሁ ብሎ ነበረ፣ ግን ከቀረቡት ላፕቶፖች ውስጥም ይሄ ተለይቶ እንዲታይ ተጠይቆ ነበረ። ይሄንንም የቀረበው ምስክር ማሳየት አልቻለም። ይልቁንም በኤግዚቢቱ ላይ ላፕቶፑ የተስፋ አለም መሆኑ የተገለጸውን ኤግዚቢት ይሄ ነው ከሄዶም የተያዘው በሚል ነው አቃቤ ህጉም ማን ነው ምስክሩ መግለጽ የቻለው እና በዚህ ዙሪያ ላይ መስከረኛ ጥያቄ ተጠይቋል። ከዚህ በኋላ ምን ተለዋጅ ቀጠሮ ሰጠ? እንዴት ሆነ መጨረሻው? እንግዲህ ስለ ቀሪው ሂደት አቃቤ ሕግ አስተያየት ካለው እንዲሰጥ ተጠይቆ ቅድም ለመግለጽ እንደሞከርኩት አንደኛ ቀሪ ምስክሮች አሉኝ አሁንም። ስለዚህ ፖሊስ በተለያየ ስራ ላይ ስለነበረ አፈላልጎ ላመጣም እና ለተጨማሪ ቀጠሮ ይሰጠኝ የሚል ጥያቄ ነው ያቀረበው። ሲዲውም በተመለከተ አሁንም ሪዞልቭ ያልተደረገ መፍትሄ ያልተደረገ ጥያቄ በአንድ በኩል ኤግዚቢት ነው የሚል ነገር አለ። በሌላ በኩል ደግሞ እንደ ሰነድ ማስረጃ ይዘቱ በፍርድ ቤት መታየት አለበት የሚል ጥያቄ ያለው አቃቤ እኛ እዚህ ላይ አንደኛ ምስክሮችን በተመለከተ ባለፈው ቀጠሮ ይሄ የዛሬው ቀጠሮ የመጨረሻ እንደሆነ ፍርድ ቤቱ አሳስቦ ነው ለዛሬ የተቀጠረው። ስለዚህ ፍርድ ቤቱ ቃል መከበር ስላለበት ከዚህ በኋላ ለምስክር ተብሎ መቀጠር የለበትም የሚል ጥያቄ ያቅርበናል። ሲዲውን በተመለከተም በአንድ በኩል ኤግዚቢት ነው የሚባል ከሆነ ኤግዚቢት ከሆነ እንደ እንደ ማንኛውም ወንጀል የተፈጸመበት መሳሪያ ከሚቆጠር በስተቀር ይዘቱ ሳይቶ ኮንቴንቱ ላይ ክርክር መደረግ የለበትም። የሰነድ ማስረጃ ነው የሚባል ከሆነ ደግሞ እንደ ማንኛውም የሰነድ ማስረጃ ደርሶን አስተያየት ከሌላው ሰነድ ማስረጃ ጋር አስተያየት ሰጥተንበት ነው ውሳኔ ሊሰጥ የሚገባ የሚል አቤታ ያው ተቃውሞ አቅርበን ፍርድ ቤቱ እንግዲህ በእነዚህ ነጥቦች ላይ ብይን ለመስጠት ለነገ በአዳሪ ቀጥሯል። ስለዚህ ነገ ይቀጥላል። ነገ ጠዋት ባዳሪ ተቀጥሯል። በጣም አመሰግናለሁ ቶም ጌርስልኝ። እኔም አመሰግናለሁ መለስካቸው።